መዝሙር ሰማንያ አምስት። አቤቱ ለምድርህ ሞገስን አደረግህ፣ የያዕቆብንም ምርኮ መለስህ። የሕዝብህን ኃጢአት አስቀረህ፣ አበሳቸውንም ሁሉ ከደንህ። ማዕትህንም ሁሉ አስወገድህ፣ ከቁጣህ መቅሰፍት ተመለስህ። የመድኃኒታችን አምላክ ሆይ መልሰን፣ ቁጣህንም ከኛ መልስ። በውኑ ለዘላለም ትቆጣናለህን? ቁጣህንስ ለልጅ ልጅ ታስረዝማለህን? አቤቱ፣ ትመለሳለህ ታድነንም አለህ፤ ሕዝብም በአንተ ደስ ይላቸዋል። አቤቱ ምሕረትህን አሳየን፣ አቤቱ መድኃኒትህን ስጠን። እግዚአብሔር አምላክ የሚናገረውን እሰማለሁ፤ ሰላምን ለሕዝቡና ለቅዱሳኑ ልባቸውንም ወደ እርሱ ለሚመልሱ ይናገራልና። ነገር ግን ክብር በምድራችን ያድር ዘንድ ማዳኑ ለሚፈሩት ቅርብ ነው። ምሕረትና እውነት ተገናኙ፣ ጽድቅና ሰላም ተስማሙ። እውነት ከምድር በቀለች፣ ጽድቅም ከሰማይ ተመለከተች። እግዚአብሔርም በጎ ነገርን ይሰጣል፣ ምድራችንም ፍሬያውን ትሰጣለች። ጽድቅ በፊቱ ይሄዳል፣ ፍለጋውንም በመንገድ ውስጥ ያኖራል።